በመጀመሪያም ዋና ዋና እርሶቹ አጥፍቶ ጠፊ በመኪና ውስጥ ያጠመደው ቦምብ ዛሬ መቅዲሾ ውስጥ ፈንድቶ ቢያንስ 57 ሰዎች ሞቱ፣ በርካቶች ቆሰሉ። የመንግስት መስሪያ ቤቶች በሚገኙበት ቅጽር ግቢ መግቢያ ላይ በደረሰው በዚሁ አደጋ ከሞቱት ውስጥ አብዛኛዎቹ ተማሪዎችና ወላጆች ናቸው። ግሪክ እስከ ህዳር መጀመሪያ ድረስ ደሞዝ መክፈልን የመሳሰሉ የፋይናንስ ግዴታዎቿን ለመወጣት የሚያስችላት በቂ ገንዘብ እንዳላት አስታወቀች። የዩሮ ተጠቃሚ ሀገራት የገንዘብ ሚኒስትሮች በበኩላቸው ግሪክ ከዩሮ አባልነት ለመውጣት ትወስናለች እየተባለ የሚናፈሰውን ወሬ አስተባበሉ። በፊዚክስ የዘንድሮ የኖቤል ሽልማት ለሁለት አሜሪካውያን ሳይንቲስቶችና ለአንድ የአሜሪካንና የአውስትሬሊያ ዜግነት ላለው ተመራማሪ ተሰጠ። ሳይንቲስቶቹ ሽልማቱን ያሸነፉት በግዙፍ ከዋክብት አማካይነት የፍጥረት ዓለምን የመስፋት ሚስጥር ለማወቅ በማስቻላቸው ነው። ዜናው በዝርዝር ሶማሊያ መዲና መቅድሾ ውስጥ አጥፍቶ ጠፊ በመኪና ውስጥ ያጠመደው ቦምብ ፈንድቶ ቢያንስ 57 ሰዎች ተገደሉ፣ በርካቶች ቆሰሉ። ቦምቡ የፈነዳው መኪናው አራት የሚኒስቴር መስሪያ ቤቶች የሚገኙበትን ቅጽር ግቢ ጥሶ ሲገባ እንደነበረ የአይን ምስክሮች ተናግረዋል። ስማቸው እንዲጠቀስ ያልፈለጉ የአፍሪቃ ህብረት ሰላም አስከባሪ ኃይል አንድ ከፍተኛ ባለስልጣን በአደጋው የሞቱ ሰዎች ቁጥር 50 ገደማ ይሆናል ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። የሶማሊያ የሽግግር መንግስት መግለጫ ግን የሟቾቹ ቁጥር 15 እንደሆነና ሀያ ደግሞ እንደቆሰሉ ከመካከላቸውም ከፍተኛ የመንግስት ባለስልጣናት እንደማይገኙበት አስታውቋል። የመቅድሾ የአምቡላንስ አገልግሎት ክፍል ኃላፊ አሊ ሙሳ እንዳሉት ከሞቱት ሌላ ቢያንስ 42 ሰዎች በአደጋው ቆስለዋል። መንግስት እንዳለው ከሟቾቹ አብዛኛዎቹ ከትምህርት ሚኒስቴር መስሪያ ቤት ያስገቡት የነጻ ትምህርት እድል ማመልከቻ ውጤታቸውን ለመስማት በመጠባበቅ ላይ የነበሩ ተማሪዎችና ወላጆች ናቸው። እንደ አሊ ፍንዳታው በኢላማው የታሰቡትን ሰዎች ብቻ ሳይሆን በአካባቢው የተላለፉ የነበሩ እግረኞችንና ባለመኪናዎችንም ጭምር ነው የገደለው። የመቅድሾ የመዲና ሆስፒታል አንድ ነርስ በየደቂቃው በአደጋው የቆሰሉ ሰዎች ወደ ሆስፒታል ይመጡ እንደነበረ ተናግረዋል። ከአልቄዳ ጋር ግንኙነት ያለው አሸባብ ወዲያውኑ ለአደጋው ኃላፊነቱን ወስዷል። ቡድኑ በድረገጹ ላይ ባወጣው መግለጫ የሙጃሂዲን ተዋጊዎቻችን ሚኒስትሮችና የውጭ ዜጎች የሆኑት የአፍሪካ ሕብረት ሰላም አስከባሪዎች የሚገኝበት ቦታ ገብተዋል ብሏል። የዛሬው አደጋ አሸባብ በነሐሴ ወር ውስጥ ተዋጊዎቹን ከሞቃዲሾ ካስወጣ ወዲህ ከባድ ጥቃት ሲደርስ የመጀመሪያው ነው። ግሪክ ከአንድ ወር በላይ ደሞዝና የጡረታ ክፍያን ጨምሮ የሚፈልጉባትን ሌሎች የፋይናንስ ግዴታዎቿን ለመወጣት የሚያስችላት በቂ ገንዘብ እንዳላት አስታወቀች። ከላክሰምበርጉ የዩሮ ተጠቃሚ ሀገራት ስብሰባ ዛሬ ሀገራቸው የተመለሱት የግሪክ የገንዘብ ሚኒስትር ኤቫንጌሎስ ቪንሴሎስ ግሪክ እስከ ህዳር መጀመሪያ ድረስ የሚከፈል ገንዘብ ችግር የለባትም ሲሉ ግሪካውያንንና ባለሀብቶችን ለማረጋጋት ሞክረዋል። አብዛኛዎቹ ግሪክ የስራ ማስኬጃ ገንዘብ ታጣለች የሚል ስጋት ነበራቸው። ግሪክ ቀደም ሲል የዩሮ ተጠቃሚ ሀገራትና የዓለም የገንዘብ ድርጅት ሊያበድሯት ከተስማሙት 110 ቢሊዮን ዩሮ 8 ቢሊዮኑ ካልተሰጣት በጥቅምት መጀመሪያ ላይ የገንዘብ እጥረት እንደሚያጋጥማት አስታውቃ ነበረ። ላክሰምበርግ ውስጥ የተሰበሰቡት የዩሮ ተጠቃሚ ሀገራት የገንዘብ ሚኒስትሮች ግሪክ ያስፈልገኛል የምትለው ብድር እንዲለቀቅላት የሚወሰነው አቴንስ የሚገኙት የአበዳሪዎቹ መንግስታትና ተቋማት መርማሪዎች የግሪክ የተሀድሶ እርምጃዎችን ከገመገሙ በኋላ በጥቅምት ወር አጋማሽ ላይ መሆኑን አስታውቀዋል። በሌላ በኩል ግሪክ ከዩሮ ተጠቃሚ አባልነት ልትለቅ ትችላለች እየተባለ የሚናፈሰው ወሬ ከእውነት የራቀ መሆኑን የኢሮ ተጠቃሚ አባል ሀገራት የገንዘብ ሚኒስትሮች ቡድን ሊቀመንበር ዦን ክሎድ ዩንከር ተናግረዋል። የግሪክ የገንዘብ ስርዓት መናጋቱን ማንም አይደግፈውም። ይህን ለማስቀረት የተቻለ ሁሉ ይደረጋል፤ ይህም ይወገዳል። ግሪክ ኦይሮ ተጠቃሚ አባልነት ለመውጣት እንደምትወስን የሚጠቁሙ እንዲሁም የግሪክ የገንዘብ ስርዓትን መናጋት የተመለከቱ ወሬዎችን በሙሉ በጥብቅ አስተባብላለሁ። የግሪክ የገንዘብ ሚኒስትር ቬንት ሴሎስ በበኩላቸው የግሪክ ኢኮኖሚ እንደገና የሚያንሰራራበት እድል አለ ብለዋል። ግሪክ የመዋቅር ችግሮች ያሉባት ሀገር እንጂ የኦይሮ ዞን ችግር ማማሃኛ አይደለችም። ግሪክ ኩሩ ሀገር ናት። ባለፉት ሶስት ዓመታት አጠቃላዩ ያልተጣራው ብሔራዊ ገቢያችን 12 በመቶ ቢያሽቆለቁልም ወደፊት ለመራመድ እድሉም ችሎታውም አለን። ይህ ዶች በለ ነው። ሶማሊያና ኬንያ ድንበር ላይ በምትገኘዋ በደቡብ ሶማሊያዋ ዶብሌ ከተማና አካባቢው እንደገና በተቀሰቀሰው ግጭት ምክንያት ሰዎች እየተገደሉ እየቆሰሉና ከአካባቢውም እየተፈናቀሉ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር አስታወቀ። የኮሚሽነሩ ቃል አቀባይ አድሪያን ኤድዋርድስ ከጂኔቫ ዛሬ እንደተናገሩት በአካባቢው በታጠቁ ቡድኖች መካከል በተነሳ ግጭት ሰዎች መሞታቸውንና መቁሰላቸውን የሚጠቁሙ ያልተረጋገጡ መረጃዎች ደርሰዋቸዋል። በዚህ መንስኤም የዶብሌ ነዋሪዎች ወደ አጎራባች የሶማሊያ ቀበሌዎችና ወደ ኬንያም እየተሰደዱ ነው። መንግስት አፋጣኝ እርምጃ ካልወሰደ በጥቂት ቀናት ውስጥ ምስራቅ ሱዳን ውስጥ ረሃብ ሊከሰት እንደሚችል የቤጃ ምክር ቤት የሚባለው በአካባቢው የሚንቀሳቀስ ፓርቲ አሳሰበ። የፓርቲው ቃል አቀባይ ሳልህ ባካዊን ለፈረንሳይ ዜና አገልግሎት እንዳስረዱት መንግስት አንድ ነገር ካላደረገ በምስራቅ ሱዳን በተከሰተው የውሃ እጥረት፣ የአዝመራ መሳትና የዋጋ ንረት ምክንያት በአካባቢው ረሃብ ሊከሰት ይችላል። ሳልህ አካባቢው ባጋጠመው የዝናብ እጥረት ምክንያት በነሐሴ ወር ውስጥ ለሱዳን መንግስት ተመሳሳይ ማሳሰቢያ እንዳስተላለፉም አስታውሰዋል። የሱዳን የሰራተኛ ጉዳይ ሚኒስትር ዴኤታ አሚና ዲራር ለሱዳን ዕለታዊ ጋዜጣ አልታየር በሰጡት አስተያየት በምስራቅ ሱዳን የምግብ እጥረት መከሰቱን አምነው የምግብ እርዳታ የጫኑ መኪናዎች ወደ አካባቢው በመንቀሳቀስ ላይ መሆናቸውን ተናግረዋል። በፊዚክስ የዘንድሮ የኖቤል ሽልማት ለሁለት አሜሪካውያን ሳይንቲስቶችና ለአንድ የአሜሪካንና የአውስትሬሊያ ዜግነት ላለው ተመራማሪ መሰጠቱን በስቶክሆልም የካርሎ ኒስካ ተቋም የኖቤል ኮሚቴ አስታወቀ። ተመራማሪዎቹ ለዚህ ሽልማት የበቁት ከፀሐይ ስምንት እጥፍ በሚገዝፉ በሚፈነዱ ከዋክብት አማካይነት ፍጥረተ ዓለም እየሰፋ በፍጥነትም በመጓዝ ላይ መሆኑን በምርምራቸው ስላሳዩ ነው። የ52 ዓመቱ የካሊፎርኒያ ዩኒቨርሲቲ ሳይንቲስት አሜሪካዊው ሳውል ፔልሞተር ለሽልማቱ ከተመደበው 10 ሚሊዮን ክሮነር ግማሹን ሲያገኙ ቀሪው አምስት ሺህ ክሮነር ደግሞ ለአውስትሬሊያው ብሔራዊ ዩኒቨርሲቲ ተመራማሪ ለ41 ዓመቱ ብራይን ሽሚት እና ለአሜሪካኑ የጆን ሆፕኪንስ ዩኒቨርሲቲ የስነ-ፈለክ ፕሮፌሰር ለ41 ዓመቱ አደም ሪስ ይሰጣል። ከጀርመኑ የማክስ ፕላንክ ተቋም የስነፈለክ ምሁር ሃንስ ቶማስ ያንካ ሶስቱን ሳይንቲስቶች ለሽልማት ያበቃቸውን የምርምር ግኝት ምንነት ለዶች ቨለ በዝርዝር አስታውቀዋል። ዲዚ ሻይኑን ካመን ቢኦባክት በፍጥረት ዓለም ላይ ባተኮረው የምርምር ፕሮጀክታችን በቢሊዮን የብርሃን ዓመታት ርቀው የሚገኙ እጅግ ግዙፍ ከዋክብትን ለመከታተል በመቻላቸው የዚህ የኖቤል ሽልማት አሸናፊዎች ለመሆን በቅተዋል። በነዚህም እጅግ ግዙፍ ከዋክብት ባሕሪ ሳቢያ የፍጥረት ዓለምን የመግዘፍ ምስጢር ለማወቅ አስችሏል። የሊቢያውን የባን ዋሊዱን የውጊያ ግንባር የቀድሞ የሊቢያ መሪ የኮሎኔል ሞአመር ጋዳፊ ልጅ ሳይፍ አልኢስላም እንደሚመራ አዲሱ የሊቢያ የሽግግር ምክር ቤት አስታወቀ። የሊቢያ ብሔራዊ የሽግግር ምክር ቤት የጦር አዛዥ አዴል ቤንዩር አንድ የተማረኩ የጋዳፊ ኃይሎች ጀነራል ሰይፍ አልኢስላም ባን ዋሊድ እንደሚገኙና በዚያ የሚካሄደውን ዘመቻም እንደሚመሩ መናገራቸውን አስታውቀዋል። አብዛኛዎቹ ነዋሪዎች ከተማይቱን ለቀው መውጣታቸውን የተናገሩት አዛዡ በሚቀጥሉት ሁለት ቀናት ባን ዋሊድን ለማጥቃት ቀላል እንደሚሆንም አስታውቀዋል። ይህ ዶች በለ ነው። ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ። አጥፍቶ ጠፊ በመኪና ውስጥ ያጠመደው ቦምብ ዛሬ መቅድሾ ውስጥ ፈንድቶ ቢያንስ 57 ሰዎች ሞቱ፣ በርካቶች ቆሰሉ። የመንግስት መስሪያ ቤቶች በሚገኙበት ቅጽር ግቢ መግቢያ ላይ በደረሰው በዚሁ አደጋ ከሞቱት ውስጥ አብዛኛዎቹ ተማሪዎችና ወላጆች ናቸው። ግሪክ እስከ ህዳር መጀመሪያ ድረስ ደሞዝ መክፈልን የመሳሰሉ የፋይናንስ ግዴታዎቿን ለመወጣት የሚያስችላት በቂ ገንዘብ እንዳላት አስታወቀች። የዩሮ ተጠቃሚ ሀገራት የገንዘብ ሚኒስትሮች በበኩላቸው ግሪክ ከዩሮ አባልነት ለመውጣት ትወስናለች እየተባለ የሚናፍሰውን ወሬ አስተባበሉ። በፊዚክስ የዘንድሮ የኖቤል ሽልማት ለሁለት አሜሪካውያን ሳይንቲስቶችና ለአንድ የአሜሪካንና የአውስትሬሊያ ዜግነት ላለው ተመራማሪ ተሰጠ። ሳይንቲስቶቹ ሽልማቱን ያሸነፉት በግዙፍ ከዋክብት አማካይነት የፍጥረት ዓለምን የመስፋት ሚስጥር ለማወቅ በማስቻላቸው ነው። ዜናው በዚሁ አበቃ።